በተባበሩት መንግስታት ድርጅት ስለ ስደተኞች ሳሌም ሰሎሞን የዘገበችውን። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሰባኛው አጠቃላይ ጉባኤ ላይ ረቡዕ ዕለት ፍልሰተኞችና ስደተኞችን በሚመለከት የዓለም መሪዎችና ተወካዮችን ያሳተፈ ስብሰባ አካሂደዋል። ወደ ስልሳ ሚሊየን የሚሆኑ ሰዎች ባለፈው ዓመት ብቻ ከመኖሪያቸው በመገደድ ተፈናቅለዋል በማለት የጀመሩት ውይይት በዓለም ላይ የተደቀነውን የስደተኞችና የፍልሰተኞችን አስከፊ ሁኔታ ያጎላ ነበር። ዋና ጸሐፊ ባንኪሙን ይህ ቀውስ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ የተከሰተ እልቂትና ፍልሰት መሆኑን ገልጸዋል። ረቡዕ ዕለት የተካሄደው ስብሰባ ላይ ዋና ጸሐፊው የባለ ስምንት ነጥብ አቋም መግለጫና የአሰራር መመሪያ መውጣቱንም ይፋ አድርገዋል። ይህንን ፈታኝ ሥራ በተግባር ላይ ለማዋል የዓለም አቀፉ ማኅበረሰብ ሁሉን አሳታፊ እንቅስቃሴ እንዲያደርግም ጠይቀዋል። ከስምንቱ መፍትሄዎች መካከል በእርግጥ የሚመረጠው መፍትሄ ስደተኞች ወደ መኖሪያቸው በሰላምና በክብር እንዲመለሱ ቢሆንም እኛም በበኩላችን ጦርነትና ግፍን ለማስቆም ጥረታችንን ማጠናከር አለብን። ጦርነት በአንድ ሌሊት የሚጠፋ አለመሆኑን እንረዳለን። ዋና ጸሐፊ ባንኪሙን በመቀጠል የዓለም መሪዎች ለዚህ አስቸኳይ ሁኔታ የተቀናጀ ምላሽ እንዲሰጡ ጥሪ አቅርበዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በበኩላቸው ፕሬዚዳንት ባራክ ኦባማ ያወጡትን መመሪያ አስተጋብተዋል። አምባሳደሯ የፍልሰተኞችን እና የስደተኞችን ችግር ለመፍታት ቃል መገባቱን አስታውሰው አሜሪካ ስደተኞችን የመቀበል ባህላላት ከችግር አምልጠው የሚመጡትን ሰዎች የመርዳትና ነጻነታቸውን ለማስከበር እጃችንን ዘርግተን እንቀበላቸዋለን ብለዋል። The United States has provided 4.5 አሜሪካ እስካሁን 4.5 ቢሊዮን የሚሆን ዶላር ለሰብአዊ እርዳታ በሶሪያ ጦርነት ለተጠቁት ስደተኞች አበርክታለች። 478 ሚሊዮን የሚሆን ደግሞ ከኢራቅ ተፈናቅለው ለሚገኙት ስደተኞች፣ ከዓለም ታላቅ እርዳታ ሰጪዎች ነን። ፕሬዝዳንት ኦባማ ወደ 85 ሺህ ስደተኞችን ከመላው ዓለም ለመቀበል ወስነዋል። በመቀጠል ወደ መቶ ሺህ የሚሆኑ ስደተኞችንም እንዲሁ ሆኖም ግልጽ እንዲሆን የምንፈልገው ነገር አቅማችን የፈቀደውን ያህል ብንሰራም ከቶም በቂ እንደማይሆን ነው። በቅርብ የሚታየው በሜዲትራኒያን ባሕርና በተለያዩ አካባቢዎች በችግር ላይ የሚገኙና ሕይወታቸው የሚጠፋውን ሰዎች ለማዳን የሚደረገውን ጥረት የዓለም መሪዎች አመስግነዋል። እንደ አውሮፓውያን ዘመን አቆጣጠር በ2030 ዓመተ ምህረት ግቡን እንዲመታ የተቀመጠው ዘለቄታ ያለው የልማት አጀንዳ ላይ ውጤቱን እንደሚገመገምና እንደሚመዘንም ታውቋል።